ከያደሳ ቦጂያ ጉልህ ዘመን ተሻጋሪ የጥበብ አሻራዎች ውስጥ አንዱና ግንባር ቀደሙ የመላው አፍሪካ በኩራት የሚውለበለበውና የሀገሪቱ ገጽታ መለያ ሆኖ ያለው የአፍሪካ ህብረት አርማ የሥራ ውጤቱ ነው። የአደሳ ግራፊክ ዲዛይነር አርቲስት፣ ድምፃዊና የሰብአዊ መብቶች ተከራካሪም ጭምር ነው። ለቃለመልሳችን መነሻ አስባብ የሆነንም በቅርቡ ዚ አርት ኦፍ ያደሳ ቦጂያ በሚል ለህትመት ያበቃው መጽሐፉ ነው። መንደርደሪያችን ሕያውነት ያላቸውን በርካታ የጥበብ ሥራዎቹን ከስክሪንና የሸራቅብ ለተደራሲያን ለህትመት ለማብቃት የወደዱት ለምንድን ነው የሚል ነው። በጣም ጥሩ አመሰግናለሁ። አቶ ካሳ የሬዲዮ ፕሮግራም ላይ በመቅረብ ሁልጊዜ ቢዝነስ ላይ ትልቅ ክብር ነው የሚሰማኝ። በእውነቱ መጽሐፉ የተጻፈው የስዕል ስራዎቹን የተለየ ህይወት ለመስጠት ተብሎ ብቻ ሳይሆን ብዙ ሰዎች በእኔ ህይወት ውስጥ የምሰራቸው ስራዎች ኬት እንደፈለቁ ውስጤ፣ ስዕሎቹን እንድሰራ የሚያደርጉኝ ነገሮች፣ ማንነቴ፣ እነዚህ ነገሮች በሙሉ እየተጋጨ እንዳይመስላቸው ኬት ተነስቼ ለምን ይሄን ማድረግ እንደምፈልግ ከራሴ ህይወት ጋር አንተርሼ ለመግለጽ ስለፈለኩኝ፣ እውነቱ መጽሐፉን ለሚያነቡ ሰዎች ከህይወት ታሪኬ ጀምሮ ከአመጣጤ፣ ከአወላለዴ፣ ከቤተሰቤ ሁኔታ እንደዚሁም ደግሞ ሀገሬ ውስጥ ምን አይነት ሀሳብ እንዲኖረኝ ምን አይነት እምነት እንዲኖረኝ እንዳደረገኝ የራሴን ታሪክ ሁሉም ሰው የራሱ ታሪክ አለው። ይሄ የራሴን ተርሼ ከዛ ጋር በማቅረብ ነው የሞከርኩት። ሆነን ለመናገር ብዙ ጊዜ ሲንግል የሆነ ለብቻ የሆነ ፕሮግራም ላይ አንድ ስዕል ልሰራ እችላለሁ ወይም ላቀርብ እችላለሁ። ነገር ግን ከህይወቴ ጋር በጣም ራ ምን ያህል ምክንያትና ምን ያህል ውጤት አለው ምን ያህልስ ትርጉም አለው የሚለውን ለማሳየት ነው መጽሐፉን የቀረው። በመጽሐፎ ላይ መነሻው ማይ ላይፍ ወይም የኔ ህይወት የሚል ነው የጀምረው። ከልጅነት ህይወት ትረካ ነው። ቄስ ትምህርት ቤት ጀምሮ ያለው በህይወቶ ውስጥ ወደፊት አቅጣጫውን አመላካች ሆኗል። የልጅነት ህይወቶ ከቄስ ትምህርት ቤት ጀምሮ ምን ይመስል ነበር? በተለይ ከስነ ጥበብ ስራው ጋር በተያያዘ ያንን ታሪክ ላስገባ ሞከርኩበት ምክንያት እኔ ሰው ልጅ ያደግኩት በኦሮሞ ካልቸር ውስጥ ነው። አምቦ ነው የተወለድኩት። ቤተሰቦቼ ኦሮሞዎች ናቸው። የኦሮሞ ባህልን የሚያከብሩ የሚወዱ፣ በኦሮሞ ባህል የቆሙ ቤተሰብ በኦሮሞ ባህልና ቅርስ ታንጬ ነው ያደግኩት፣ የተወለድኩት፣ የኖርኩት እና ያ ለመጀመሪያ ጊዜ በልጅነቴ የካልቸራል የባህላዊ ለውጥ ላይ ያደረገኝ የመጀመሪያ ጤስ ትምህርት ቤት በሚሄድበት ጊዜ የገጠሙ ነገሮች እዛ መጽሐፍ ላይ የጣፍኳቸው ነገሮች ናቸው። መጥፎ ነገሮች አሉም፣ ግን አንድ ልጅ ራሱን ማየት አይደንቲቲውን ማንነቱን እየቀረጠ የሚመጣበት ጊዜ እነዚህ የሚገጥሙት የህይወት ደረጃዎች በተለያየ መልኩ ራሱን እንዲመለከት እና ራሱን እንዲያይ ያደርገዋል። ለምሳሌ እኔ በዛ ወቅት ቤቴ ውስጥ በኦሮምኛ ነው የምናገረው። ቤተሰቦች ጋር በኦሮምኛ በምናገርበት ጊዜ ቄስምርቴ በሚሄድበት ጊዜ ኮምፕሊት የተለወጠ ሁኔታ ነው የገጠመኝ እና ከእንደገና እንደ አዲስ እንደ መጀመር አይነት ይሆናል እና ይሄ አሁን ራሱ ኢትዮጵያ ውስጥ አሁን ካሉ አንዳንድ ሁኔታዎች አንጻር የማንነት ጥያቄ፣ የቋንቋ አስፈላጊነት፣ የባህል አስፈላጊነት አንጻር ከዛ ጋር የተንተራሰ መሆኑን ለማሳየት ነው ያን ያስገባውት እና አቶ በሰው ህይወት ውስጥ ምን አይነት አሻራ አላቸው? የዛሬውን የአዲስ አበባን ማንነት ከመቅረጽ አኳያ እንደው በጣም ጥሩ ጥያቄ ነው። ምክንያቱም ብዙ ጊዜ ሰዎች የሚጠይቁኝ ስለ አባቴ ነው። አባቴ በኢትዮጵያ ውስጥ በፓርላመንት ውስጥ ያገለገሉ በሜጫና ቱለማ ማህበር በማቋቋም እንደዚሁም ደግሞ በትግል በመሰዋት የሚታወቁ ሰው ስለሆኑ የእናቴ አሻራ አይታይም ነበር፣ ግን እኔ ላይ ላይ ሙሉ አሻራ የሞሙ ያለው የእናቴ ታሪክ ነው እና እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት እና የእናቴ ኃላፊነት እኔ በዚህ በገጠመኝ አዲስ ህይወት፣ ምክንያቱም አዲስ ህይወት የምልበት ምክንያት ከአምቦ ወተና ወደ አዲስ አበባን የመጣ ነው እና በዛ ጊዜ በነበረኝ ህይወት ማንነቴን ከመቅረጽ ኳያ አልፎ እንደገና ደግሞ ያንን ለውጥ አንደርስታንድ እናደረገው እንዲገባኝ ባህሌንና የማንነቴን ነገርም እንድረዳና እንዲይዘው እንደዚሁም ማን እንደሆንኩኝ በዛ ሰዓት በደርግ ጊዜ እንኳንስ ስለ አባታችን ለማንሳት ቀርቶ ለማልቀስ እንኳን አስራ ሰባት አመት የጠበቅንበት ሁኔታ ስለነበረ ያን ጊዜ እንኳን እንዳልፈራና ማንነቴን እንዳረሳ በጣም ትልቅ አስተዋጽኦ ያደረገች እና ማንነቴን የቀረጠች ስለሆነች የእናቴ አሻራ በጣም ትልቅ ነው ለኔ በእውነቱ። እሷ የእናቴም በኦሮሞ ካልቸር ከታወቁ ሰዎች ከቀኛ አዝማች አለባ ፋ ነው የተወለዱት እና የአቶ ጸጋዬ ገብረ መድኅንን እሳት ወይ አበባ መጽሐፍ ላይ ለምሳሌ አቶ ቀኛ አዝማች አለባ የአዋሽ ወንዝ ከቤታቸው ከተራራቸው ስር የሚፈልቅ ብለው መጽሐፉ ላይ ጽፈውታል እና በጣም ትልቅ ፋሚሊ ነው ስም እናት የሚመጡት ይሄ ትልቅ እና ትንሽ ያደርጋል የሚል ሳይሆን ያደጉበት ካልቸር ጠንካራ ካልቸር ስለነበረ ለእኔም አስተላልፈውታል። ያለ ነገር እናቴን አንቺ ብዬ አላቅምን እናቴን እርሶ ነው ምለው ከድሮ ጀምሮ አባቴንም እናቴን እርሶ ነው ምለው፣ ያ አስተላልፈው የሰጡኝ ስለሆነ ትልቅ አሻራ ነው። እናቴ አሻራ በሆነት ወይዘሮ ትስራ ያለባ አጣፋ ይባላሉ። ከዛም ከቄስ ትምህርት ቤት ህይወቶ ወደ ሁለተኛ ደረጃ ትምህርት ቤት ህይወቶ አለ። በተለይ በዛም ደረጃ ላይ ነገሮችን የማገናዘብ አገራዊ ጉዳዮችን የመረዳት አቅም ያዳበሩበት ወቅት ነው። የሁለተኛ ደረጃ የወጣትነት ትምህርት ቤት ጊዜውስ ምን ይመስል ነበር? የዛን ጊዜ ምን ተማሩ አሁን ላሉበት ምን አይነት የእይታ ታይሞ አሉታዊ ተጽዕኖ አሳድሯል በእርሶ ህይወት ውስጥ እንግዲህ እኛ ያው በምናድግበት ጊዜ በኢትዮጵያ በአብዮት ውስጥ ነው የነበረችበት ጊዜ ነው በጣም ምንም አይነት የዲሞክራሲ አየር ያልነበረበት አንድ ወጥ የሆነ አብዮታዊ መንግስት ነበር የሚከተለው እና የምንሄደውም ትምህርት ቤት ያው ሁሉም ኢትዮጵያ ውስጥ ሶ ሰባት አመት የኖሮ ያውቀዋል እና በዛ ውስጥ ያለን ብዙም አይነት ከተሰጠንና እንድንመገብ ከተደረገው የትምህርት መጽሐፍ ውጪ ምንም አይነት አዲስ ነገር እንደሌለ አይነት አድርገን ማርክሳዊና ሊና የሆነ ጫና ያለው ትምህርት ተምረን ያደግነው። ግን በሁለተኛ ደረጃ ትምህርት ቤት ሚሄድኩት አዲስ ከተማ ሁለተኛ ደረጃ ትምህርት ቤት ነው። በዛ ትምህርት ቤት ውስጥ ማኒመንታል የሆነ ትምህርት ያስተማሩ ሰዎች አሉ። እንደውም አንዱ ማድረሳቸው በዚህም አጋጣሚ እንደው ላመሰግናቸው የምፈልገው አንድ አቶ መንግስቱ የሚባሉ የሂስትሪ ትቸር ነበሩ። እሳቸው በጣም ብዙ ነገር የኢትዮጵያን ጉዳይ ታሪክ፣ አንዳንድ የተጻፈ ነገር ሁሉ ትክክል እንዳልሆነ ለምሳሌ የአርበኞች እንዴት ተዋግተው ኢትዮጵያ ውስጥ መጡ፣ ከውጊያ በኋላ እንዴት እንደተጣሉ፣ እንደዚሁም ደግሞ የኢትዮጵያ ሞኝነሽ ተላላያሉት አምስ እንደነ ይ ዘለቀ ይን መንግስት ነዋይ ነገማዊ ነዋይ የእነሱን ታሪክ በላይ ዘለቀን ታሪክ ማለት ነው። የእነሱን ታሪክ በሙሉ እንደዚሁም ደግሞ በሌሎች ደግሞ በኦሮሞም ሆን በኤርትራ በኩል የሚሆን ያሉትን በዛ ሰዓት ያገቡ የነበሩትን ምክንያቱም ትዝ ይለን እንደሆነ ይነገረን የነበረው በቃ አገር ለመገንጠል ወንበዴዎች ናቸው የሚል አይነት ብቻ አይነት አንድ ወጥ የሆነ የመንግስት ፕሮፓጋንዳ ነበር ስ ነበር ክሪቲካል ቲንኪንግ የምንለው ዛሬ ነገሮችን ከፍቶ አይቶ አገናዝቦ የማየት ነገር አልተማር ነበር። እሳቸው በዛ ሰዓት በዛ ጊዜ ህይወታቸው እንደዛ አይነት ችግር ውስጥ ሊወድቅ እየቻለም ያስተማሩን ነገር ምንድን ነው? የተጻፈ ነገር በሙሉ ወይም የምታየውን ነገር በሙሉ ዝም ብለህ መቀበል እንደሌለብህ እና በጣም ለእኔ አይ ሪሜምበር ምን ያህል ስፓያ ያደርጉኝ እንደነበር አሁን በህይወት ይኖሩ ወይም ስ ያስተምሩ ማርቆ ነገር ባይኖርም በዚሁ አጋጣሚ ነው ከሰሙት ለማመስገን እና በጣም ትልቅ ትምህርት ላይ ያስተማሩኝ አመሰግናለሁ ማለት እፈልጋለሁ። ከዛም ወደ ሀገር አሜሪካ ቀኑ አሜሪካም በግራፊክ ዲዛይን በሲያትል ሴንትራል ኮሚኒቲ ኮሌጅ እንደዚሁም ቪዥዋል ኮሚኒኬሽን ሴያትል ፓስፊክ ዩኒቨርሲቲ ተምረዋል። የሀገር አሜሪካ ህይወቶስ ከስነ ጥበብ ስራው ከዩኒቨርሲቲ ደረጃ እውቀት ጋር ተዳምሮ ምን አይነት ያደሳ ቦጂያን ፈጥሯል? የአሜሪካ ቆይታዬ በእውነቱ ዞር ብዬ የራሴን ታሪክ እንደገና እንድመረምር ያደረገኝ የቤተሰቤን ታሪክ ራሱ ለመጀመሪያ ጊዜ ሰከን ባለ መልኩ እንዳየውና እንድመራመር ያደረገኝ ነገር። ይሄንን የምልበት ምክንያት ምንድን ነው? አንድ ከታሪክ የምረዳው ነገር ቢኖር ሁሉም ሰው የራሱ የሆነ ታሪክ አለው። ያንን ታሪክ ማወቁ ጥቅሙ አንደኛ የመጣበትን በማወቁ ወደሚሄድበትን መንገድ በትክክል ሊከፍት ይችላል። ሁለተኛ ነገር ደግሞ ብዙ ጊዜ የሚነገሩ ነገሮች ትክክለኛ ስላልሆኑ ቻሌንጅ ለማድረግም እንችላለን። ከዛ አንጻር ነው እና በእውነቱ ተመልሼ ስለ መጫና ቱለማ፣ ስለ ኦሮሞ ስትረግል፣ ስለ ሌሎች ስትራግሎች ኢትዮጵያ ውስጥ የነበሩት ስለ ዘውድ ለምሳሌ በንግስና ዘመን ላይ ተደረጉ የነበሩ አንዳንድ ፎሬን ላይ ጸሀፎች የጻፏቸውን ሪሰርቾች ምናምኖች በሙሉ በአንደኛ አጋጣሚ በሙሉ ጄን ያገኘሁትን በሙሉ በማንበብ ራሴን ለማስተማር እና ራሴን ለማነጽ ሞክሬያለሁ። ይሄን ደግሞ ማን የሚያደርገው ነው? ግን የጠቀመኝ ምክንያት ምንድን ነው? ብዙዎቹ ያልተረዷቸውና ላያገቡ ነገሮች ሀገር ቤት በነበርኩኝ ጊዜ የበለጠ ግልጽ ሆኖ እንዲታዩ ያደረገልኝ እና ታሪክ እንዳውቅ ያደርጋኝ ስለሆነ አሜሪካ ተመጣሁ በኋላ የተሰጠኝ እድል። ሁለተኛ አሜሪካ ውስጥ በጣም ብዙ አይነት ኢንፎርሜሽን ማግኘት የሚቻልበት እስከ ላይብረሪ ኮንግረስ እነዚህ ሌሎች ቦታዎችም ያሉ ዶኩመንቶችን በተለይ እ ግራፊክሊ በጣም ስለምወድ ይሄ የድሮ ታሪክ፣ የድሮ ፎቶግራፎች፣ የድሮ ካርታዎች ምናምኖችን በማየት ሪሰርች እያደረኩ በጣም ብዙ ነገር በራሴ በራሴ ጊዜና ታይም መረዳቶች እያለሁ። ስለዚህ ብዙ ጊዜ አሁን ያሉኝ ኦፒኒዮኖች እና ያሉኝ አስተያየቶች ከነዛ ሂስቶሪካል ኮንቴክስት ጋር ተያይዘው የሄዱ ናቸው ብዬ አምናለሁ። ወደ አፍሪካ ስንመለስ አሁን የአፍሪካ ህብረት መለያ አርማ ሆኖ ያለው የሚውለበለበው ሰንደቅ ዓላማ በእርሶ ዲዛይን የተሰራ ነው። እያንዳንዱ የሀገር መሪ የትልልቅ የአፍሪካ ህብረት ስብሰባዎች በሚካሄዱበት በማንኛውም ቦታ ላይ በትላልቅ ዓለም አቀፍ መድረኮች ላይ ሁሉ የሚውለበለበው የአደሳ ቦጅ የአፍሪካ ህብረት አርማ ነውእና ይህንን በሚያዩበት ወቅት በተለያየ ጊዜ ምን ይሰማዋታል? ያ ወቅትስ የእርሶ ዲዛይን ተመርጦ ለአፍሪካ ህብረት መለያነት በቆመበት ወቅት ምን አይነት ስሜት ነበር ያደረበት? በዛ ወቅት የሁኔታውን ክብደት በትክክል ባስ ማገናዘብ ያልቻልኩበት ሁኔታ ነበር። ማለት በጣም ትልቅ መሆኑ ነገር ቢገባኝም ግን አልፎ ለታሪክና ለቅርስ የሚተላለፍ ታሪካዊ ስራ መሆኑና ከኔ አልፎ ደግሞ ህዝብ ሀገሩን ኢትዮጵያንን ጭምር የሚያኮራ ትልቅ ስራ መሆኑን የተረዳውት በቅርቡ ራሱ ስብሰባ ሄጄ ባለ ባ ቱ ታውዘንድ አሁን የዛሬ አመት እዛም ላይ ስቲል ሰው በጣም የሚኮራበትና አፍሪካኖች በሙሉ በስሩ ቆሞ ፎቶግራፍ የሚነሱበት ክብራቸው የሚያሳዩበት ነገር ስለሆነ ትልቅ ስራ ነው። ለእኔ ግን ከምንም በላይ ለትልቅ አድርጌ የማየው አንድ በኢትዮጵያ ውስጥም በብዙ አይነት ውጣውረድ ያለፈ ህይወቱን በከባድ ሁኔታ መርካቶ መሃል ያሳለፈ ወጣት ልጅ አድጎ አሁን እንደዚህ አይነት ነገር ሰራ የሚለው ለሌሎች ልጆች ለትክትክ ትውልድ የማይቻል ነገር መኖሩን እንደሚያሳይ ስለማቅ በተለይ በዛ አይኑ በጣም ትልቅ ቦታ ሰጠዋለሁ። ምክንያቱም ምንድን ነው ማንም ሰው ማድረግ የሚችለው ነገር መሆኑን የሚያሳይ ነው። እኔ ገንዘብ አቅሙም የሰው አቅሙም ቆናውም ባይኖረኝም ግን ስራዬ ይኸው አሁን ታሪክ ላይ ሆኖ መገኘቱ ዋናው ምክንያቱ ከተሞከራን ነገር የማይሆን ነገር የለም የሚለውን የይቻላል መንፈስ ነው እና አሁን ለምሳሌ ኢትዮጵያ ውስጥ በኢትዮጵያ በተሰራው በግድቡ የምናየው እንደዚሁ ተመሳሳይ ነገር ነው። ሳስበው ዋናው በግድቡ ለመቀየር ብዬ ሳይሆን እንትኑን ውስጥ የማየው ነገር ይቻላል የሚለው የበለጠ ፓወር አለው። ምክንያቱም ማድረግ የምንችላቸው ነገሮች ናቸው የሚለውን ነው የሚያሳየው እና በዛ አንጻር በጣም በጣም የምኮራበት እና ሌሎች ወጣቶች ነገ ያንን እንደውብል ነው እና ተቀብለው ወደ ሌላም እንደዚህ ትልቅ ነገር ይቻላሉ ብዬ ያምናለሁ። የተለያዩ ታዋቂ ሰዎችን ግለሰብ ኢትዮጵያውያኖችን እንደዚሁ በስዕል ስራዎቹ በመጽሐፉ ውስጥ ተካተዋል። ከነዚያም ውስጥ የወቅቱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። ለጠቅላይ ሚኒስትር አብይ አህመድ የሰጡትም ድጋፍ እሳቸው አብይ ስለሆኑ ወይም የመጡበት ደብ ጀርባቸው ወይም የወከሉት ፓርቲ ወይም የአይዲዮሎጂ ፍሰቱ ሳይሆን እሳቸው የተለይም ኢትዮጵያ ውስጥ ዲሞክራሲን ለማቆም በር ከፋች በመሆኑ ነው ብለዋል። ያንን በመጽሐፉ ውስጥ ይህንን አንስተዋል። እንደዚሁም በርካታ የሆኑ ስኬቶቻቸው መንፈሴን እንዳንቃቃው ሁሉ፣ አንዳንድ ደግሞ ለስኬት ያልበቁ ጉዳዮች እንደዚሁ ውስጤ ስጋት ተሳድረዋል ብለዋል። ይህንን በተለይም በአሁኑ ወቅት ኢትዮጵያ ውስጥ ያለውን በጠቅላይ ሚኒስትር አብይ አህመድ የሚመራውን የለውጥ ሂደት ባለፉት ሁለት ዓመት ስዕሎ ካበረከቱላቸው በኋላ አሁን ያለውን ሂደት በምን ይመለከቱታል? በጣም እንግዲህ ገርሞ ፓርት ምንድን ነው? ስዕሉን ስሰራ ከልቤ በእውነት ማንም ሰው ስራ ሳይለኝ ማንም ሰው ይሄ ማድረግ አለብኝ ወይም ይጠቅመኛል ወይም ስበሳቸው በጥሩ ጎናቸው እሆናለሁ በሚል ሳይሆን ለሀገር የመጣው ለውጥ እሳቸው በመጡ ጊዜ የመጣው ለውጥ በእውነት ኢትዮጵያ ውስጥ ተደርጎ የማይታወቅና ለመጀመሪያ ጊዜ ወደ ዲሞክራሲ መሸጋገሪያ ድልድይ መስሎ ስለተሰማኝ በሚናገሯቸው እና ባደረጓቸው ነገሮች ትልቅ ክሬዲት ስለሰጥኋቸው ነው ያን ነገር የሰራሁት። ያን በሰራሁ ጊዜ እሳቸው መግደል መሸነፍ ነው ይሉ ነበር። ያን በሰራው ጊዜ እሳቸው መንገድ ዘግቶ አ ቴሌፎን ዘግቶ፣ ኢንተርኔት ዘግቶ መምራት የጎበዝ አለቃ እንጂ መሪ አያደርግም ይሉ ነበር። ያንን በሰራሁ ጊዜ እሳቸው አርሰን አንመረምርም፣ መርምረን ነው የምናስበው ይሉ ነበር። ያንን በሰራሁ ጊዜ እሳቸው ከግራ ከቀኝ፣ ከሰሜን ከደቡብ፣ ከምዕራብ ያለውን ህዝብ በሙሉ ኢትዮጵያዊ ብለው ይጠሩ ነበረ እና ያ በጣም የሚያኮራ ነው፣ በጣም የሚያስደስት ነው። በወቅቱ የተሰማን ስሜት ሁለት አይነት ስሜት ተሰምቶኛል። አንደኛው እንደዚህ አይነት ድል ኢትዮጵያ ውስጥ ሊመጣና ወደ ዲሞክራሲ ልንሸጋገር እንደምንችል የሚያሳይ ተስፋ ትምር በጣም ደስ ብሎኝ ነበር። ሁለተኛው ነገር ደግሞ ህዝቡ ምን አይነት ትልቅ ህዝብ እንደሆነ ያየውበት ነው። ይህንን ደግሞ ስል ከልቤ ነው ያልኩት። ምክንያቱም ምንድን ነው በእሳቸው በመጡ ጊዜ በነቂስ የወጣው ህዝብ አማራ፣ ኦሮሞ፣ ትግሬ ማን አላለም ሁሉም ሰው ነው የወጣው። ያ ያሳየኝ ነገር ምንድን ነው ኢትዮጵያ ውስጥ ትክክለኛ መሴጅ ከመጣ ትክክለኛ ኢንፎርሜሽን ከመጣ ትክክለኛ ስራ ከተሰራ ህዝቡ ከጎን እንደሚቆም እና ከእንደገና አይን ላይ መታየት እንደምችል ያየንበት ጊዜ በመሆኑ በጣም ነበር ደስ ያለኝ እና ንግግሩንም ሳደርግ እዛ በምሰጣቸው ጊዜ ያልኩት ምንድን ነው ይህን ስል ለማግላመራይዝ ለማድረግ ወይም ለማመስገን ብቻ ሳይሆን ለድሃን እንባ ስላበሳችሁ የገበሬዎችን መሬት ስለመለሳችሁ መብታቸውን ስለጠበቃችሁ ነው ያልኩት። መጽሐፉም ላይ እኔ ሰውን ግላመራይዝ ለማድረግ አልፈልግም መሪን ወርሺፕ ማድረግ ሰው አደለሁም ነገር ግን ጥሩ የሰራን ሰው ጥሩ ሰራ ማለት ደግሞ የግዴታ አለብን ብዬን ያልኩት አሁን በቅርቡ እንደውም ድልድዩ ሲመረቅ ፖስት ያደረኩት ንት ሲሞላ ማለት ነው ያደረኩት የአቶ መለስ ዜናዊ አለ። አቶ መለስ ዜናዊ በብዙ መልኩ በአንዳንድ ሰብአዊ ራይት ግጭት ጊዜ ለተነሱ ነገሮች ላይ ወቅስ ነበር፣ ግን ስራቸው ደግሞ ማይካድ ማይ ሊረሳ የማይችል በመሆኑ ደግሞ ያ ደግሞ ሲሆን ማመስገን አለብን፣ እና ይህንን አይነት ማይንድ ሴት ያስፈልጋል ኢትዮጵያ ውስጥ ጊዜ ስለማምን የሰራው በእርግጥ ባለፉት ሁለት ዓመታት ውስጥ ያ ነገር ተሸርሽሮ ተሸርሽሮ ተሸርሽሮ አሁን ያለንበት ሁኔታ ላይ ደርሰናል። ይሄ እኔ የምናገረውና ይሄ ነው ይህን መጥፎ ይሄኛው ጥሩ የምለው ሳይሆን ሁሉም ሰው በአይኑ የሚያው ነገር ነው። በአሁኑ ሰዓት ህዝብ ከህዝብ ጋር እየተጋጨ፣ መንገዶች እየተዘጉ፣ ንብረቶች እየወደሙ፣ ፖለቲከኞች እየታሰሩ፣ የቴሌቪዥን ስቴሽኖቻችን የቂም በቀል መርዝ መርጫ እየሆኑ፣ መንግስት በስቴት እና በሪሊጅን መሀል ምንም አይነት መስመር ሳያሰምር ነገሮች ሁሉ ተቀላቅለው እምነት ይሁን መለኮት ይሁን ሃይማኖት ይሁን ሪዮ ታሪሙን የማናውቅበት አሁን ግራ የተጋባ ጊዜ ላይ ስናይ፣ ደግሞ ከእንደገና መለስ ብለን ምን ያህል ምን ያህል የፖለቲካል ካፒታል እንዳባከንን ምን ያህል ወደፊት ልንሄድባቸው የምንችላቸው ቁርጠኛ ነገሮች ሳይሰሩ እንደቀሩ ለዘላለም ስንመኝለት የነበረው የምርጫ በኮሮና ምክንያት ቢተላለፍም የምርጫን ጭላንጭል እና ተስፋ ያመከነ የአንድ ፓርቲ በላይነት ያመጣ ነገር ደግሞ ስናይ በጣም ያዘንበት እና ያዘንኩበት ሁኔታ ነው ያለው። ይሄ የኔ ምኞት እሳቸው ከየትም ፓርቲ ከየትም ዘር ከማንም ይምጡ፣ ትክክል የሰሩ ቀን አመሰግናለሁ፣ ያጠፉ ቀን ወቅሳለሁ። ምንም ፐርሶናል ነገር የለኝ እኔ ከሳቸው ጋር። ነገር ግን በወጣትና በአለም ደረጃ ትልቃና ቁስ ያተረፉ መሪ እስከሆኑ ድረስ ያንን ክሬዲታቸውን ይዘው ለሀገሪቷም ለሀገሪቷም ይጠቅማሉ ብዬ አስባለሁ። መንገዳቸው ግን የተሳሳተ ሌላው በዚህ በስዕል ውስጥ ካስቀመጡት ውስጥ አንዱ ከፍተኛ አድናቆት የቸሩትና አሁን ያነሷቸው ኢትዮጵያ ውስጥ የተከሰቱ ሁከቶች ሰበብም የሆነው ለሰሞኑ ድምፃዊ አጫሉ ሁንዴሳ ነው። አጫሉ ሁንዴሳ ጋር ተዋውቃችሁ ምን ይመስል ነበር? በእርግጥ እዚህ በከፍተ በጥሩ ነገሮች ይገልጸውታል። ከእርሷ አንደበት ለመስማት ምን አይነት ግለሰብ ነበር? እንደ ድምፃዊም እርስዎም ራስዎ በሙዚቃው ዓለምም እንደዚሁ በድምፃዊነትም የተለያዩ መልእክቶችን ያስተላልፋሉና ከሰብአዊ መብቶችም አኳያ አጫሉንስ በምን መልክ ነው ያዩት? እንዴት ይገልጹታል? አጣሉ እንግዲህ መጀመሪያውን ሲዲ ሲያወጣ በድምፁ በጉብዝናው አደንቀው ነበረ። ፐርሰናሊ አላውቀውም ነበር። ያኔ ቱ ታውዘንድ ነው ፎርቲን ላይ ሲያትል መጥቶ ኮንሰርቱን ላይ ሄጄ አግኝቼው ነበረ። ያኔም በደንብ ልብ ለልብ ባናወራም አብረን ተገናኝተን ጥሩ ጊዜ ሲያልፈን ነበር፣ ግን ቱ ታውዘንድ ፊፍቲን ላይ የኦሳ የኦሮሞ ስተዲ አሶሴሽን ላይ እኔ ስፒከር ነበርኩ እና እዛ ላይ መጥቶ በደንብ አድርገን አወራል እና እሱ በጣም ስራ የሚከታተል ነበረ። ሰዎች እንደሚያውቁት አጫሉ አልተወለደው አምቦ ነው እና የአባቴንም ታሪክ የእኔንም ታሪክ በደንብ ያውቅ ነበረ እና ከዛ በኋላ ሞር እድል አገኘው ከሱ ጋር የማውራት እና በማወራበት እና ሞር አንደርስታንድ በማድረግበት ጊዜ ምን ያህል እውቀት እንዳለው እና ምን ያህል በጀግንነት ብቻ ሳይሆን እውቀት በተሞላበት ጀግንነት ይዘፍን እንደነበረ፣ የሕዝብን ታሪክ የሕዝብን ብሶት ወደፊት ለማምጣት የቆመ አንዳንድ ጊዜ ሳየው ኢትዮጵያ ውስጥ አሳዛኙ ነገር አንድ ሰው ኦሮምኛ ከዘፈነ የኦሮሞ ዘፋኝ ነው፣ አማርኛ ከዘፈነ የኢትዮጵያ ዘፋኝ ነው። ይሄ በጣም የሚያሳዝን አይነት። አሁን ለምሳሌ ትግርኛ የሚዘፍን ሰው የትግርኛ ዘፋኝ ይባላል፣ ግን አማርኛ ከዘፈነ ግን ኢትዮጵያ ዘፋኝ ነው የሚባሉት። አሁን ራሱ ሰዎች ሲያስተዋውቁ ቲቪ ላይ ሳይ፣ ምን ያህል የኢትዮጵያዊነት ፍቅር ያለው፣ ምን ያህል ህዝብን የሚያከብር፣ ምን ያህል ለህዝቦች የቆመ ሰው ሆኖ እያለ ራሱ የሚፈረጀው በዛ ውስጥ ነው። እና ይሄ ለሌላ ጊዜ ዲስከሽን የሚሆን ነው ግን ከተማርኳቸው ነገሮች ውስጥ አንዱ አንደኛ በጣም ብዙ አመታት የኖሩ ቤተሰቦቹ እና የእሱ አንሴስተርስ ሲሆን የእሱ ዘሮች በዛ በመይጫ ላይ በጣም ብዙ አመት በሺህ የሚቆጠር አመት መኖራቸውን በጣም ጠንቅቆ የሚያውቅ ታሪካቸውን፣ ስማቸውን የሚያውቅ ሰው መሆኑን፣ እንደዚሁም ደግሞ ለህዝብ የቆመበት አላማ ጀስት ለአንድ ህዝብ ብቻ ሳይሆን ህዝቦች በሙሉ በአኩልነት ተፈቃቅሎና ተከባብረው መኖር አለባቸው የሚለው ወደ ተሻለ ኢትዮጵያ ያመራናል የሚል እምነት ያለው እና ከኔ ጋር በጣም በዛ የምንጋራ ሆኜ ሳገኘው የበለጠ ኢንትረስት ነው። እና ከዛ ወዲያም ኢትዮጵያም እያለን ኮረስፖንድ እናደርጋለን። እንደውም የመጨረሻውን የሰራውን ጂራን ዲዛይን ያደረኩለት የሊሪክ አጻጻፉ፣ ድፍረቱ፣ ብስለቱ፣ ማንነቱና እውቀቱ በጣም የሚገርም አይነት ነው። ጂራ የሚለው ለባለቤት ነግራ ነበር ከአመት በኋላ ራሱ ከእንደገና ሚኒንግ አገኝለታለሁ ከሊሪክ ላይኑ ላይ ነአዘ ሚውዚክ ጸሐፊ እኔ እራሴ ምን ያህል ከባድ እንደሆነ አውቃለሁ። እንደዚ አይነቱ ስብስብ የሆነ ነገር ግን ህዝብን ኢንተርቴን ሊያደርግ የሚችል አይነት ስራ የሚሰራ ሰው መሆኖ መገኘቱ እና አንድ እሱ ነው። ሁለተኛ ነገር ደግሞ በየአሟሟቱ ሁኔታ በጣም ትልቅ ቁስልና አሻላ ውስጣችን የተወ በጣም የሚያስፈራ አይነት የፖለቲካ ለውጥ እንዲመጣ ያደረገ ሁኔታ ሆኖ ያገኘሁት፣ ምክንያቱም በጣም ብዙ ሰዎች በታጎዱ ጊዜ ስሜታቸው በተነካ ጊዜ መናገር በማይችሉበት ጊዜ ተናግሯል። ው መጽሐፉ ላይ የጻፉት ምንድነው ነው የሚለው ትሩ ሚኒንግ ኦፍ አርቲስት ኮንፈርታብል ን ኮንፈርት ዲስተርብድ አርቲስት እንደዛ ነው። እና ለመተርጎም ያው አጫሉ በዛ ሰዓት የተከፉትን ሰዎች የሚያስደስት የተደሰቱትንና የተረሱትን ሰዎች ደግሞ እንዲያስቡ የሚያደርግ ክሪቲካል አርቲስት ስለነበረ አሁን እንደምናየው አንዳንዱ በጣም በሱ ህይወት በጣም ተደስቶ እናያለን። በሱ ማንነት በጣም ተደስቶ እናያለን። በሱ ስራ ኮርቶ እናያለን። አንዳንዱ ሰው ደግሞ እንደ ጥራዝ ነጠቅ ወይም ችግር ፈጣሪ አድርጎ ሲያሆን አለ። ይሄ የአርቲስት ባህሪ ነው። አርቲስት የሚያገኘው ባህሪ ነው። አርቲስት ሁሉ ጊዜ ሊወደድ አይችልም። ነገር ግን ከባዱንና አስጨናቂውን ነገር በረሳን ጊዜ ፊት ለፊታችን የሚያመጡና ያንን ችግር እንድንመለከት የሚያደርጉ እውነተኛ አርቲስቶች ናቸው አርቲስት መባል የሚችሉት። ምክንያቱም የአርቲስት ስራው ህዝብን መፈተን፣ ማስጨነቅ፣ ህዝብን ኢንተርቴን ማድረግ ብቻ ሳይሆን በዛ በኢንተርቴንመንት ውስጥ አዌይክን ራሱን እንዲነቃ ብሎ እንዲያይ የሚያደረግ ነው። ለዛ ደግሞ ማንም ግሌሪንግ ኤግዛምፕል እንደሱ አይነት የለም እና በመሞቱ በጣም ነው ያዘንኩት። እኔ ውስጤን የሰበረኝ እና ያሳዘነኝ ነገር ነው። ለቤተሰቦቹም፣ ለጓደኞቹም ሁሉም ሀዘኔን በዚህ አጋጣሚ መግለጽ ይፈልጋለሁ። ሌላው በህይወቶ ውስጥ ሳይነሳ የማይታለፍ ነገር ቢኖር የባለቤቶ የሔዋን ገብረ ሚካኤል ነው። በመጽሐፎ ላይ እንደጠቀሱት ገናቴ ህልፈተ ህይወት በኋላ ትልቁ ተፈጥሮ የነበረውን ክፍተት የሞላች እና የህይወቴ አለት መሰረት ናት ብለው የጠቀሷት ባለቤቶ ሔዋን ጋር ጋብቻችሁ ሁለት ሺ አምስት ነው። ይህንን ሊያሰኙ የቻሉት በህይወቶ ውስጥ ምን አይነት ገንቢ አስተዋጽኦ በማድረጋቸው ነው? ጥበብ ስራዋ ሆነ በግል ህይወቱ ባለቤቴ ብዙ ጊዜ እኔ በመሰራቸው ስራዎች ብዙ ክሬዲት እያገኘሁ ሰዎች ስራዬን የሚያደንቁ የሚሆን የሚከታተሉ ሲሉኝ ነው ግን ማያውቁትና ከጀርባ የማይረዱ ነገር በጣም ብዙ ስራ የምትሰራለኝ ደግፈኝ፣ የምታበረታታኝ፣ የምትወደኝ የለው ነገሮች ሁሉ የሚጨልሙ ጊዜ አይዞህ የምትለኝ ሰው በመሆኗ ከመጀመሪያው ጀምሮ ራሱ ነገሮችን ወደ ትልቅና ቁም ነገር ነገሮች እንድሰራ፣ እንዳስብ ጥሩ አራያ እንዲሆን በጣም የምትደግፈኝ ሰው ስለሆነች የእሷ ውለታ እኔ ውስጤን ያለው እና ሁለተኛ ነገር ደግሞ የሁለታችን ፍቅር ራሱ አንድ ኤግዛምፕል መሆን ይችላል። ወልዳደገች ትግራይ ሰው ነች። ቤተሰቦቿን ወዳለው ካልቸሯን ወዳለው ማንነቷን ወዳለው ለእኔ ሪቸር እና ቤተር ፐርሰን ነው የሚያደርገኝ። እሷም ካልቸሬን ትወዳለች። አሁን እንደሚታየው ራሱ እኔ ሂዩማን ራይትስ ችግር ባለበት ቦታ ላይ ሁሉ እየተጋፈጥኩ በምልበት ጊዜ አንድ ጊዜ እንኳን ለምን ይሄን ታደርጋለህ ብላኝ አታውቅም። ሰፖርት ነው የምታደርገኝ። ምክንያቱም የምሰራው ስራ የሰዎችን ህይወት የተጎዱትን ድምፅ የላቸውን ሰዎች ድምፅ መስጠት እስከመሆኑ ድረስ ተካፍላ ያንን ነገር ያንን መከራ እናጽዋ በሞኔን ያለች ሰው ነች እና አሁንም የጋዳችን ያለች ሰው ስለሆነች በጣም ትልቅ ውለት አለብኝ። የእናቴ መጀመሪያውን ፓርት ኦፍ የእኔን ህይወት አያሻገሩን እናቴ ናቸው። አሁን ደግሞ እሷ የሚቀጥለውን ደግፋ ይዛኛለች። እንግዲህ በእግዚአብሔር ፍቃድ ወደፊት እንግዲህ ልጅ ልጆች እናሳድጋለን ብዬ አስባለሁ። አርቲስት ድምፃዊ እና የሰብአዊ መብቶች ተከራካሪ የአደሳ ቦጂያ፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ ስለተሰጠኝ እድል። በዚህ አጋጣሚ የታሰሩም የተገፉ ወገኖቻችንም እንዲፈቱ ሀገራችን ወደ ሰላም እና ወደ ቀናው መንገድ እንድትመለስ እየተካሄድ ያለው ግፋ በለው ግደለው ቁረጠው የሚባለው ነገር ቀርቶ በሰከነ መንፈስ ተመልሰን በጠረጴዛ ዙሪያ ችግራችን የምንፈታበት እና ለሕዝባችን የተሻለ ሕይወት ምንከፍትበት ጊዜ ይመጣል ብዬ አስባለሁ። ስለዛም ጸሎቴና ምኞቴ ነው። ስለሰጠኝ እድል በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።